በመጀመሪያ በመጀመሪ ደረጃ የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ የኢደፓ ሊቀመንበር ዶክተር ጫኔ ከበደ ለትብብራችሁና ለጊዜያችሁ እናመሰግናለን። ከኢህአደግ ጋር ለመደራደር ፈቃደኛ የሆኑ ተቃዋሚ ፓርቲዎች መኢአድና ኢደፓ ያሉባቸው ማለት ነው ስትደራደሩ መቆየታቸው የሚታወቅ ነውና እስካሁን ስለተከናወኑት ነገሮችና ስለ ወደፊት እቅዳችሁ ብታብራሩልን። እስካሁን በተከናወኑት ተግባሮች ብንጀምር ዶክተር ጫኔ ይጀምሩ። እሺ። በድርድሩ ሂደት ሁላችሁም ትከታተሉት እንደነበረው ባለፈው ጥር ወር የተጀመረ ነው። ሂደቱ ረዘም ላለ ጊዜ በጣም አሰልቺና ከዛም ባሻገር ደግሞ አጓጊ የነበረ የድርድር ሂደት ነው የነበረው። አጠቃላይ እንግዲህ ድርድሩ በኛ በኩል በፖለቲካ ፓርቲዎች በኩል በሕዝብ ዘንድ የተፈጠሩ ችግሮችን፣ አለመግባባቶችን እና የሕግ አፈጻጸም የመሳሰሉትን መርምሮ ብሔራዊ መግባባትን መፍጠር የወደፊት ራዕይ እንዲሆን አድርገን ነው የተነሳ ነው እና ከዚህ አንጻር የድርድሩ ትልቁ ዓላማ ወይም ደግሞ ወደፊት እንዲጫወት የፈለግነው ሚና ሰላማዊና ዲሞክራሲያዊ በሆነ መንገድ አጠቃላይ የባለ ድርሻ አካላት ተሳትፎ እንደዚሁም በድርድሩ የሚሳተፉ የፖለቲካ ፓርቲዎች አቅምንና አምንነትን መሠረት ባደረገ ሂደት ከገዢው ፓርቲ ጋር ያሉንን የሕዝብ ጥያቄዎችና የልዩነት ሀሳቦችን ወደ መሬት አውርዶ ጠረጴዛ ዙሪያ ላይ መነጋገር እንዲቻል የሚያስችል አሰራር እንዲፈጠር ነው። በእኛ በኩል ቅድመ ሁኔታ ብለን የጀመርነው አሰልቺም ነበር ብለው ነበርና አሰልቺ ለማለት የቻሉበት ምክንያት ምንድን ነው? አንደኛ የድርድሩን ሂደት መቋጫ እንዲኖረው እልባት እንዲኖረው ውሳኔ ማሳረፍ እንዲቻል የስነ ስርዓት ወይም ደግሞ ሞዳሊቲ ማዘጋጀት ስለነበረብን በዛ ዙሪያ ላይ የፖለቲካ ፓርቲዎች ባይላተራል እና ወይም ደግሞ ዊን ዊን ለማድረግ የተወሰኑ ፓርቲዎች ብቻ ባለመሆናቸው አብዛኛዎቹ ለድርድር የቀረቡ የፖለቲካ ፓርቲዎች የድርድር መርህ ከአለማወቅም የተነሳ የአቅም ችግርም ያለበት መሆኑን ያየንበት ሂደት እና ያንን እያቻቻልን ወይም ደግሞ ተቻችሎ በመሄድ ወደሚፈለገው ግብ ለመድረስ የሚያስችል የስነ ስርዓት ወይም ደግሞ ሞዳሊቲ አዘገጃጀት ሂደት በርካታ የሆኑ ጊዜ አጥንፈሽቶብናል። ከዛም በዘለለ እንግዲህ ምናልባት በአዋጆቹ ዙሪያ ላይም እንደዚሁ መቀየር አለባቸው የምንላቸውንና በዛ መሰረት አጀንዳዎቹን ቀርጾ ለማቅረብም እንደዚሁ በርካታ ጊዜ የወሰደበት ሂደት ነበር እና በዚህ ምክንያት እንግዲህ አሰልቺ የሚመስል ግን ወደ መጨረሻው መግባባት የተደረሰበትና እና ወደ አጀንዳው ውይይት የገባንበት ሂደት ነው። እስካሁን የተከናወኑት ነገሮች ምንድን ናቸው? በድርድሩ ሂደት አንደኛ የድርድሩ ስነ ስርዓት ማዘጋጀት ነው። እሱንን አዘጋጅተን ጨርሰናል። ሁለተኛ በድርድር ስነ ስርዓት ዝግጅት አማካኝነት መግባት የሚገባቸው ታዛቢዎች መግባት እንዲችሉ፣ ከዛም በመቀጠል አደራዳሪ ገለልተኛ የሆኑ አደራዳሪዎቹን ለመምረጥ እንደዚሁም አጀንዳዎቹን በቅደም ተከተል የሚሆኑትንና በእውነት ለፖለቲካ ምህዳሩ መጥበብ ምክንያት ናቸው ያልናቸውን ሕጎች እነሱንን ለይቶ ለማውጣት የተሄደበትን ሂደት ከምንም በላይ በመንግስትም በኩል አዎንታዊ ሁኔታዎችን ስላገኘን ከምርጫ ስርዓትና ከምርጫ ህግ አዋጆች በስተቀር ሌሎቹን አዋጆች ፖለቲካ ፓርቲዎች ባቀረቡት መሰረት ሰጥቶ በመቀበል መርህ ኢህአዴግም አጀንዳዎቹን ለመቀበል ያሳየው ቁርጠኝነት በእኛ በኩል ጥሩ እርምጃ ነው እንላለን። አቶ ሙሉጌታ በኢህአዴግ በኩል የታየው አዎንታዊ ዝንባሌ ያሉትንም ጨምረው በእሱ በኩል የሚጨምሩት ነገር ካለ ያመሰግናለው። እንግዲህ አብዛኛዎችን ነገሮች ዶክተር ጫኔ ገልጠዋቸዋል። ምንድነው አሰልቺ የነበረው በወቅቱ ኢህአዲግ ከተናገረው በአደባባይ የአዲስ ዓመት መክፈቻ ወይም የፓርላማ መክፈቻ ላይ ከተናገሩት ክብር ፕሬዝደንትና ክብር ጠቅላይ ሚኒስትር ከተናገሩት ያፈገፈጉበት ሁኔታም ይታያል። ያ ምንድን ነው? በዚያ መግለጫ ላይ ወይም በዚያ በፓርላማ መክሰቻ ንግግራቸው ላይ ህገ መንግስትም እስከ መቀየር ድረስ እነጋገራለን እንሰራለን ነበር። አሁን ከዚህ ውስጥ ያልተነኩ አጀንዳዎች ችግር ፈጪ ያልናቸውና ምናምንባቸው ያልተያዙ አጀንዳዎች አሉ። በዛን ጊዜ እንግዲህ ከተናገሩት ቃል ወደ ኋላዊ ማፈጥፈት ሁኔታ ይታያል የምንለው ይሄን ነው። ሂደቱ አሁን እንደተገለጸው ሞዳሊቲ የመቅረጹና አጀንዳን አደራጅቶ የማቅረቡ በሶስተኛ ደረጃ ደግሞ ነፃና ገለልተኛ አደራዳሪ ያስፈልጋል የሚል የፓርቲዎች አቋም ነበረ። በዚህ አቋም ላይ እንደሚታወሰው ሀያ ፓርቲዎች አንድ አይነት አቋም ሲኖረን ሁለቱ ኢህአዴግና አንድ ፓርቲ ብቻ ነበሩ አደራዳሪ አያስፈልገን ሲሉ የነበረው። በዚህ ሂደት ለረጅም ጊዜ አለመግባባት፣ ውዝግብ ውስጥ ገብተን ነበር የነበረው እና እነ የዶክተር ፓርቲ ጨምሮ አምስቱ ፓርቲዎች ውይነት አስመዝግበን ለዚች ሀገር የሚከፍተው በር እና ሊያበረክተው የሚችለው አስተዋጽኦ ቀላል ስላልሆነ፣ የመጀመሪያ ጊዜ ስለሆነ በሀገራችን በፖለቲካ ጉዳዮች እና ከተቃዋሚ የፖለቲካ ፓርቲዎች ጋር አጀንዳ ቀርጾ በክብ ጠረጴዛ መደራደር የመጀመሪያ ስለሆነ፣ ይህንን በር ከፋች ውይይት መዝጋት የለብንም እና ጅማሬው ጥሩ ስለሚሆን መቀጠል አለብን፣ የሚል ድርጅታዊ ውሳኔ ወስነን ነው ወደዚህ የገባ ነው። ልዩነታችንን አስመዝግበን ለሕዝብ የሚጠቅምና ሜዳር ሊያሰፋ የሚችል ለፓርቲዎችም የመፎካከሪያ ሜዳ የሚያስተካክል ከሆነ አሟጠን መጠቀም አለብን፣ በሚል በልበሰፊነት ነው የቀጠል ነው። ድርድሩን በአዋጆቹ ላይ እየተነጋገርን ነው። በአምስት ሰባ ሶስት ላይ ተነጋግረን ተደራድረን መንግስትን ማሻሻያ ያቀረበው ወዙ ፓርቲ ማለት ነው። ማሻሻያ ያቀረበውን ጨምሮ እኛም ያቀረብናቸው ማሻሻያ ሀሳቦች አንድ ላይ ተከራክረን ተደራድረንባቸው አንድ ሀሳብ ላይ ደርሰን ልዩነት በሚያስፈልጋቸው እና ባላመንባቸው ነገሮች ላይ ልዩነት አስመዝግበን አምስት ሰባ ሶስትን አጽድቀናል። በተለይ አራቱ ፓርቲዎች የዴፓና መያድን ሄዳፓን ና አንድ ፓርቲ ጨምረን አራት ፓርቲዎች ልዩነት ያስመዘገብንባቸው በዚህ አንቀጽ ውስጥ እንዲጨመረ የፈለግነው አብይ ጉዳይ ነው። እንዲቀነስ የፈለግነው እንዳለ ሆኖ እንዲጨመረ የፈለግነው ከፖለቲካ ፓርቲነት ወይም አባልነት የሚከለከሉ ግለሰቦች እና ማህበራት የሚለውን ተመልክተን ክልከላው እንዲያካትታቸው ፕሬዚደንትን፣ የክድሪ ፕሬዚደንትንና አካባቢ አቃቢ ህግን እንዲያካትት ተጨማሪ ሞሽን አቅርበን ነበረ። በዚህ ገዢ ፓርቲ የአቃቢ ህግን ከፖለቲካ አባልነት መከልከል እንደማይቀበል ሲያስረዳ እኛም ደግሞ አካባቢ እጅ ከፖለቲካ ካልተከለከለ ክስቱ ሚዛናዊ አይሆኑም። እስካሁንም ሚዛን የተዛባ ክስ የሚመሰረተው የፖለቲካ ፓርቲ አባል የሆኑ ወይም ሌሎች ዜጎችም በአሸባሪነት ህግ አካባቢ ህግ አያስከስስም ብሎ የጣለው መዝገብ እስካሁን የለም። ሁለት አመት ሶስት አመት ታስረው ነጻ ብሎ ፍርድ ቤት ሲያሰናብታቸው ይሄ የከፈሉት የሚከፍሉት ዋጋ የአካባቢ ህግ የክስ አመሰራረት ወገንተኝነት ስለሆነ ይሄን ለዜጎች ጠቃሚ እንዳልሆነ አስረድተን በልዩነት አስመዝግበናል። አምሳ አንድ አምስት ሰባ ሶስት ንዑስ አንቀጽ አምሳ አንድንም እንደዚሁ ልዩነት አስመዝግበን አምስት ሰባ ሶስት በዚህ መልኩ ተሻሽሎ ጸድቋል። ሌሎችም ደግሞ ወደፊት እንግዲህ የምናያቸው ስለሆኑ በዚህ መልኩ ተግባርተን መሄዳችን በራሱ አንድ በኢትዮጵያ በሀገራችን የመጀመሪያ ታሪክ ነው ብለን ነው የምናምነው። ምናልባትም ከዚህ በፊት ድርድር ተደርጓል የሚሉት ብዙ ሰዎች አሉ። ግን የድርድሩን ባህሪ ያለማወቅና በምን ላይ እንደተነጋገርን ራሱ ያለመረዳት ጭምር ይመስለኛል። ድርድር ሳይሆን ከዚህ በፊት ሲደረግ የነበረው የምርጫ ስነ ምግባር ወይም የስነ ምግባር ደንብ የማጥበቅ ከሌላ ሀገር የተቀዳውን የስነ ምግባር ደንብ ሀገራችን ብትሰጠጥበት ፓርቲዎች እና ባለድርሻ አካላት አንድ ላይ የተነጋገሩበት እንጂ ድርድር የተደረገበት አይደለም። አንጠቅስም አዋጅ አልስተም ጸረ ሽብር አዋጅም የሚዲያ የፕሬስ ነፃነትም የሚዲያ አዋጅም የማህበራትም የበጎ አድራጎትና ማህበራት አዋጅም ጨምሮ አጀንዳዎች ናቸው። በዚህ መልኩ ሲደረግ ለመጀመሪያ ጊዜ ስለሆነ ጅማሬው ጥሩ ነው ብለን እናምናለን። ወደፊት የሚሆነውን ነገር እንግዲህ እንዲሁ እያየን ይፋ የምናደርገው ይሆናል። ቅድም ሲናገሩ እንግዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የገቡትን ቃል አልፈጸሙም የሚል ጠቅሰው ነበር እና እስቲ ትንሽ ቢያብራሩልን፣ እሱን አሁለቱም የሀገሪቱ ርዕሰ ብሔር ፕሬዚደንቱም በመቅፈጫ ንግግራቸው የተናገሩት ቃል ያው በሚዲያ የተላለፈ ስለሆነ በማንኛውም መንገድ መደራደር መነጋገር ና፣ እንቅፋት የሆኑ ህጎች ህገ መንግስትም ቢሆን ለማሻሻል እንደርሳለን ነው። ጠቅላይ ሚኒስትሩም ይህንኑ ነው የደገሙትና አሁን በእነዚህ አጀንዳዎች ላይ ችግር ፈቺ ናቸው ያልናቸው አጀንዳዎች አልተካተቱም። የገዢው ፓርቲ ወይም ያድግ የማፈግፈቅ ጸባይ ያሳይቷል የምንለው ለዛ ነው። እዚያ ላይ አሁን ባሉት በያዝናቸው አጀንዳዎች ቁርጠኝነት ይታያል፣ ጥሩ ነው። ያንን ሳናመሰክን አናልፈን። ቁርጠኝነቱም በቀሩት አጀንዳዎች ላይ ግን በጣም ችግር ፈቺ የሆኑ ነገሮች በህገ መንግስት ሰበብ ህገ መንግስት ናቸው ይሄ ህገ መንግስትን የሚመለከት ነው የተባለው። የቀሩት አጀንዳዎች ችግር ፈቺ የነበሩ ስለሆኑ ገዥ ፓርቲና መንግስት ከበባው ቃል የማፈቅፈቅ ጠባይ ያሳይቷል የምንለው ከዚያ አንጻር ነው። ያልተካተቱት ህገ መንግስት ውስጥ የሰፈሩ ናቸው አይነኩም ነው የተባለው ወይስ ምንድን ነው? አዎ ለምሳሌ ፌዴራሊዝም፣ የፌዴራሊዝም አወቃቀር ፌዴራል አወቃቀሩን ተመልክት አስመልክቶ እኛ አጀንዳ አልነበረም። በእነዚህ በፌዴራል አወቃቀር ላይ የክልሎችን ግጭት ሊፈታ የሚችል ነበር። ይሄ ፌዴራሊዝም አወቃቀሩ ቢታይ በኦሮሞና በሶማሌ መካከል ያለው ችግር ኦሮሚያ ክልልና ሶማሌ ክልል ላይ በተደጋጋሚ እስከ ጦርነት ሁለቱ የክልል መንግስታት የደረሱበት ሂደት ይታያል። አሁንም እስካሁን እልባት ያላገኘው የወልቃይት የማንነት ጥያቄ፣ የአማራና የትግራይ ድንበር ላይ ያለው ችግር ውዝግቡ እንደ ቀላል የሚታይ አይደለም። ይሄ በፌዴራሊዝም አወቃቀር ክልሎችን ጨምሮ የሚያካትት ስለሆነ ፌዴራሊዝም አጀንዳ ቢሆን ለእነዚህ የህዝብ ጥያቄዎችና የክልል ችግሮችንም ጭምር ይፈታል ብለን እናምን ነበር እና ይሄ በህገ መንግስት ውስጥ ያለ ስለሆነ የሚል አንድምታ ትርጉም ተሰጥቶት ነው አጀንዳውን በዚህ ፓርቲ ሳይቀበለው ያለፈው በእናንተ በኩል እንደ አማራጭ ያቀረባችሁት ካለ እስቲ እሱን ባጭሩም ቢሆን ብትገልጹልን። ወደ ዶክተር ጫኔ ልመለስ። በጣም ጥሩ ነው፣ ጥሩ ነው የገለጸው አቶ ሙሉጌታ። ነገር ግን አሁን ባለው መንገድ ህገ መንግስቱ የሚሻሻልበት አቅጣጫ በዚህ በድርድር እንደማይሆን፣ ነገር ግን ህገ መንግስታዊ ስርአቱን ተከትሎ በዛው በህገ መንግስቱ የማሻሻል ስርአት መሰረት መሻሻል እንደሚችሉ ፍንጭ ጠቁመው ነው ያለፉት። ነገር ግን በአካሄድም ቢሆን አዋጆች በሙሉ በህገ መንግስቱ ውስጥ የወጡ አዋጆች እንደመሆናቸው መጠን ህገ መንግስቱ መሻሻሉ የማይቀር መሆኑ ግን ከዚሁ ከምናሻሽላቸው አዋጆች አንጻር አቅጣጫ የሚሰጡ ናቸው። ስለዚህ ህገ መንግስቱም ቢሆን በዚሁ በህገ መንግስት ማሻሻያ በራሱ መሰረት ያንን ተከትሎ መንግስት ህገ መንግስቱን ማሻሻል እንዳለበት በየክርክር ዘርፉ ማሳሰቢያ እየሰጠን እየሄድን ነው ያለ ነው። ያ እንደሚሆን ምንም የሚያጠራጥር አይደለም። ከዛ በዘለለ ሁኔታ ግን አሁን አቶ ሙሉጌታ ባለው መሰረት ይሄ የፕሬዝደንቱ የአመቱ መግቢያ ሞሽን የሀሳብ ለሁለቱ ምክር ቤቶች ባቀረቡት አቅጣጫ መሰረት ያንንም ተከትሎ ጠቅላይ ሚኒስትሩም እንደዚሁ ይህንኑ ደግመው ያበሰሩበት ምክንያት ስለነበር፣ ህዝቡም ያንን ተከትሎ የፖለቲካ ፓርቲዎቹም በዚህ አይነት መንገድ የመንግስትን አወንታዊ ከምንም በላይ በደስታ ተቀብለን ነው ወደ ድርድሩ ለመግባት የፈለግ ነው እና ያው ድርድር ነውና ምናልባት ድርድር በባህሪው በተወሰነ ደረጃ ተደራድሮ የሀሳብ የበላይነትን የማግኘት አካሄድ መፈጠር መቻል አለበት ብለን እናስባለን። ይህንንም ለማድረግ ቅድም እንደነገርኩሽ የተወሰኑ ተግዳሮቶችን አይተናል። አንደኛ የፖለቲካ ፓርቲዎች መብዛታቸው፣ ሀሳብ መጠቃለል ያለመቻሉ፣ የሁሉንም ፖለቲካ ፓርቲዎች ሀሳብ ጠቅልሎ ተደራዳሪው ገዢ ፓርቲ ሀሳብ ለመስጠት ብዙ ችግሮች የታዩበት ሂደት እና ሀሳቦችም ሳይጠቃለሉ ውድቅ የሆኑበት ሂደት ታይተዋል እና ይህም ቢሆን አሁን በእኛ በተቃዋሚ የፖለቲካ ፓርቲዎች በኩል በተቻለ መጠን መድረኩን ጠበብ አድርገን ድርድሩን እንደ በተቻለ መጠን ሁለት ሶስት አይነት አቀራረብ ሆኖ ከዛ የኢህአዴግን የሚያቀርባቸውን ሀሳቦች ሞግተን ማሻሻል የምንችልባቸውን መድረኮች እንዲፈጠሩ በፖለቲካ ፓርቲዎች በኩል አዎንታዊ ነገር ይታያል እና ይህንን ወደፊት በሚኖረን የድርድር ሂደት በአጽንኦት የምናየውና መረጃውም ወደፊት ለእናንተ የምናደርሳችሁ ይሆናል። አዎ እንግዲህ እንደተባለው ድርድር ድርድር ነው። መውደቅ መነሳት ይኖራል። መስማማት አለመስማማት ይኖራል እና አሁን ከዚህ በኋላ ምንድን ነው እቅዳችሁ? አቶ ሙልጌት አበበ ከዚህ በኋላ እንግዲህ አሁን ዶክተር መካ እንዳደረገው የፖለቲካ ፓርቲዎች አንድ አይነት ህብረት ፈጥረን ድርድሩን የድርድር ይዘት እንዲኖረውና የድርድር መልክ እንዲኖረው ወግተን ማሸነፍ እንድንችል በድርድር ባህሪ አንዱ ማሳመን ስለሆነ አሳማኝ አይነት ነጥቦችን ይዘን ለመቅረብ የራሳችንን የፖለቲካ ፓርቲዎች የራሳችንን ሂደት እየሄድን ነው ያለ ነው። እሱን ወደፊት ልንገልጸው የምንችልበት ደረጃ ይኖራል እና ከዚህ በኋላ ግን በአጀንዳ ደረጃ አሁን የሚቀጥለው አምስት ሰላሳ ሁለት ነው። አምስት ሰላሳ ሁለት መሻ ቦርድን በአጠቃላይ የሚመለከት ነው እና ይህንን ገና አልገባንበትም። አጀንዳውም ስላልቀረበ ስላልታየ፣ እንደዚሁ እንደ አምስት ሰባ ሶስት የተሻለ ነገር ገዢ ፓርቲን ቁርጠኝነትን አሳይቶ የተሻለ ውጤት እናመጣለን ብለን ተስፋ እናደርጋለን። አሁን እንግዲህ በአጠቃላይ ከኢህአዴግ ጋር የምታካሂዱት ድርድር የመጨረሻ ግቡ ምንድን ነው ትላላችሁ? ዶክተር ጫኔ አመሰግናለሁ። የመጨረሻ ግቡ በአጠቃላይ በአዋጆች ዙሪያ ላይ የፖለቲካ ምህዳሩን ማስፋት የሚችሉ ሆነው ከተቀረጹ የህዝብ ድምፅ በአግባቡ እንዲደመጥ ያደርጋል ብለን እናስባለን። የተሳትፎ ፖለቲካንም ከምንም በላይ እያሳድጋል ብለን እናስባለን። ስለዚህ የመንግስት ተቋማት የሚፈጽሙትን የፖለቲካዊ አድላዊነት የሚፈጽሙ መስመሮች ሁሉ በአጠቃላይ ሙስናን እና ኪራይ ሰብሳቢነትን ጨምሮ በጥናት ላይ ተመስርተን የምናቀርባቸው ሀሳቦች ወደ ተግባር የምንቀይራቸው ከሆነና የሕግ ማቀፍ እንዲኖር ማድረግ ተቻልን ከምንም በላይ የኢትዮጵያ ሕዝብ ተጠቃሚ ይሆናል የሚል እምነት ይኖረናል። ስለዚህ የመጨረሻ ግብ የሚሆነው የፖለቲካ ምህዳሩን ማስፋት የሚል ይሆናል። ይሄ ደግሞ እስካሁን ድረስ የፖለቲካ ምህዳሩ ጠቧል እያልን ስንጮህ የነበርነውን አጠቃላይ ሂደት አሁን የፖለቲካ ምህዳሩን ማስፋት የሚቻልበትና የውክልና ስርዓት ማምጣት የሚቻልበትን መንገድ ከተፈጠረ መደማመጥ የሚቻልበት መድረክ መፍጠር ይቻላል። ሀሳብ የሚንሸራሸርበት መድረክ መፍጠር ይቻላል። ከምንም በላይ እኛ በ በ ባሰብነው መንገድ ገዥውም ፓርቲ ያንኑ ተቀብሎ የሚሄድ ከሆነ አጠቃላይ በኢትዮጵያ ውስጥ የሚታዩ የብሔር ብሔረሰቦች ድምጾች በአግባቡ እንዲደመጡ ለማድረግ የሚያስችል መድረክ እንፈጥራለን ብለን እናስባለን። ይሄ ከሆነ ደግሞ አሁን የሚታዩ የመልካም አስተዳደር ችግሮች እና አጠቃላይ እነኚህ አላሰራ ያሉ የአስፈጻሚው አካል አደረጃጀቶች በሙሉ በውይይት እየተፈቱ በአቅም ደረጃ ጎልብቶ በእውቀት ላይ በተመሰረተ ስራ ህዝቡ የሚጠቀምበትን መንገድ በውይይት ማምጣት እንችላለን ብዬ አስባለሁ። ግባችን ይሄ ነው የሚሆነው። አቶ ሙልጌታ አበበ፣ በዚህ ላይ አመሰግናለሁ። ግቡ ዶክተር የገለጻቸው እንዳሉ ሆኖ፣ በእኔ እምነት በየትኛውም አቅጣጫ ሀገር አሁን ያለችበት ለማንም አስቸጋሪና ውስብስብ የሆነ ሁኔታ ሊፈታ የሚችለው ከድርድር የተሻለ መንገድ የለም። ድርድሩ በዚህ መልኩ ቀጥሎ ብሔራዊ ስሜትን መፍጠር ነው ግቡ እንዲሆን የምንፈልገው እና ማምነው ብሔራዊ ስሜት ካልተፈጠረ አንድነት ሊኖር አይችልም። አሁን ባለው ሁኔታም ችግሮች የሚቀርቡ አማራጮች ሁሉ ችግር ፈቺዎች አይደሉም። የመልካም አስተዳደር እጦት ቢባል፣ የሙስና ጉዳይ ቢነሳ ብሔራዊ ስሜት ስለጠፋ ነው። እነዚህ ነገሮች የሚሰፉ ከአንድ ስርዓት ወይም ከአንድ አገዛዝ ስርዓት ላይ በሃምሳ በስልሳ የሚቆጠሩ አመራሮች በሙስና ተሰቡና ነቅዘው መገኘት በራሱ ብሔራዊ ስሜት ያለመኖር ትርጉም ነው የሚሰጠው የመልካም አስተዳደር በየቦታው በየአቅጣጫው በየወረዳው በየቀበሌው ከላይ ጀምሮ እስከ ታች ድረስ ያሉ ችግሮች ይህን ሁሉ የመልካም አስተዳደር እጦት ሊፈጥር የሚችለው ይሄ ብሔራዊ ስሜት አለመኖሩ ነው። ይሄ የድርድር ግብ ሊሆን ይገባል ብለን የምናምነው፣ ህዝቡም በንቃት ተከታትሎ እየተከታተለም ነው። ዶክተር እንዳለው የራሱንም ሀሳብ ማሳተፍ የሚችልበትን መድረክ ስልጣኑና መድረኩ የህዝቡ ስለሆነ ያንን ጭምር እያካተትን በምናደርገው የድርድር ሂደት ብሔራዊ ስሜትን አንድነትን መከባበርን እና ፍቅርን ያመጣል። ምህዳሩን ያሰፋል። እነዚህ መልካም አስተዳደር እጦትና የሙስና ሀገርን ወደኋላ ሊቆጥቱ የሚችሉ ችግሮች በዚህ መልኩ ይቀረፋሉ ብለን እናምናለን። ይህ ደግሞ ይህንን ለማድረግ ሁልጊዜም በመግቢያችንም ላይ ብዙ ጊዜ ሲያከራክረን የነበረው ኢህአዴግን ለማድረግ ቁርጠኛ ነው ወይ? ቁርጠኝነቱ አለው ወይ? የሚል ጥያቄዎች ነበሩ ሲነሱ የነበሩት እና አሁን ጥሩ ጅምር ነው። በሚቀጥሉትም አጀንዳዎች ላይ ቁርጠኝነቱን አሳይቶ ያቀረብናቸው አጀንዳዎች ሁሉ ኢህአዴግ አጀንዳ ያላቀረበባቸው እኛ የያዝናቸው እኛ አቅርበናቸው የተያዙ አጀንዳዎች አሉ። በእንደነጠረሽበሮቹም አጀንዳዎች እና በዚህም ላይ ኢህአዴግ ቁርጠኝነቱን አሳይቶ እዚ ሀገር ወደ አንድ እንድትመጣ ህዝቦቿም ከእንዲህ አይነት ጥሩ ካልሆነ አቅጣጫ የሀገሪቱን ገጽታ ሊያጠፋ ከሚችል ታሪኳንና ሴቷን ሊያጠፋ ከሚችል ተግባር ወደ አንድ ሀሳብ እንዲመለስ የአደጋውንም ከሚያስቀምጣቸው ጥቃቅን ነገሮች እና ወይም ሌላ ሊታቀብ ይገባዋል እና ቁርጠኝነቱን ሊያሳይ ይገባዋል ለህዝቡ በህዝቡ ጥያቄ ክብር ሰጥቶ ይሄ ድርድር በዚህ በጀመረው መልኩ ቀጥሎ ውጤት ያመጣል ብለን ተስፋ እናደርጋለን። ግቡም ብሔራዊ አንድነትን መፍጠር ቢያመጣ የተሻለ ነገር ለዚች ሀገር የሚበጅ ይሆናል ብለን እናምናለን። እሽ እንግዲህ የሜአድ ምክትል ፕሬዚደንት አቶ ሙልጌታ አበበ፣ የኢደፓ ሊቀመንበር ዶክተር ጫኔ ከበደ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ። እግዜር ይስጥልኝ።